ዶክተር ገበያው አንበሉ በኒውዚላንድ ሊንከን ዩኒቨርሲቲ የቱሪዝምና ልማት መምህርና ተመራማሪ። እንደሚያውቁት የኖርዌጂያን ኖቤል ኮሚቲ የዘንድሮን 2020 የሰላም ኖቤል ሽልማት ለዓለም ምግብ ፕሮግራም ሸልመዋል። በተለይም ረሃብ የጦርነትና ግጭት መሳሪያ እንዳይሆን ግጭቶች ባሉባቸው አካባቢ ረሃብን ለመፋለም ያደረጋቸውን ጥረቶች አስመልክቶን ይህን ሽልማት ሰጠውን። በተለይም አብዛኛው አፍሪካ ሀገራትን ጨምሮ በ88 ሀገራት ውስጥ የምግብ ዋስትና እጥረትና ረሃብ ሰለባ ለሆኑ መቶ ሚሊዮን ያህል ሰዎችን ታድገዋል በሚል ነው። በመጀመሪያ የምግብ ዋስትና እጥረት ወይም ፉድ ኢንሴኪሪቲ ሲባል ምን ማለት ነው? በአንድ ሀገር ውስጥ የምግብ ዋስትና እጥረት ተከስቷል ሲባል እንዴት ነው የሚገለጠው? መልካም ካሳሁን። እንግዲህ ምግብ ዋስትና የሚረጋገጠው በግለሰብ ወይም በቤተሰብ በሀገር ወይም በአክፍለ ዓለምና በዓለም ደረጃ ሁሉም ሰዎች ሁል ጊዜ ለበቂ ለደህና እና ለአልሜ ወይም የተመጣጠነ ምግብ ወይም የምግብ ፍላጎታቸውን ወይም ምርጫቸውን የሚያሟላ ብሎም ለጤናማ ሕይወት አስፈላጊ የሆኑ ቁሳዊና ኢኮኖሚያዊ ተደራሽነት ይኖራቸው ነው ብሎ በቀላሉ ትርጓሜ መስጠት ይቻላል። ይህም ትርጓሜ የዓለም የምግብ ሳሚት በአስራ ዘጠኝ ዘጠና ስድስት እንደ ኢሮፓያን አቆጣጠር የሰጠው ትርጓሜ ነው። በዚህ ትርጓሜ ውስጥ አራት መሰረታዊ የምግብ ዋስትና ሀሳቦች ተካተው ይገኛሉ። የቁሳዊ አቅርቦት፣ ተደራሽነት፣ አጠቃቀምና መረጋጋት የምንለው ነው። ስለዚህ ምግብ ዋስትና በአንድ ሀገር ወይም ደግሞ በአንድ ቤተሰብ ውስጥ ተረጋገጠ የምንለው ምግብ በቤተሰብ ወይም በሀገር ውስጥ ቁሳዊ አቅርቦቱ ያለምንም ችግር ሁልጊዜም በሁሉም ቦታ እና በሁሉም ሰዓት ማግኘት ወይም ተደራሽ መሆን ሲችል ብሎም እያንዳንዱ ቤተሰብ ወይም ደግሞ ሀገር ምግብን ለመጠቀም የሚያስችል ሁኔታ ውስጥ መኖሩና ይሄ ቁሳዊ አቅርቦት ተደራሽነትና አጠቃቀም በሁሉም ጊዜ ውስጥ መኖሩ የሚሉት አራቱ ቁልፍ ዋና የምግብ ዋስትናን ወይም ደግሞ ተቃራኒው የምግብ ዋስትና ያለመረጋገጥ መለኪያ ወይም ደግሞ መግለጫ ብለን ልንወስዳቸው እንችላለን። ከነዚሁ ጋር አብረው ተያይዞ የሚመጣው ረሀብ ነው አንዱ። የዓለም ምግብ ፕሮግራም የኖቤል ሰላም ሽልማት መሸለም አንዱም ምክንያት ይሄ ነው። ይሄንንም የኖቤል ሰላም ኮሚቴው ይሄንን ሲያደርግም የሚቀጥለውን ዓመት ከ21 ሴፕቴምበር ድረስ የዋነኛ የዓለም መናገር አጀንዳ እንዲሆን በማድረግ ነው። ይሄንን የቀረጸውና ይህ የምግብ ዋስትና እጥረት በዓለማችን ላይ ምን ያህል አሳሳቢ ነው ከናካቴው አክሰም ባይቻል እንኳን ለመቅረፍ ምን መደረግ አለበት? እስካሁን ምን የተደረጉ ዋነኛ ጥረቶች አሉ በመላው ዓለም ባደጉትም ሆነ በታደጋገሩ? እንግዲህ ምግብ ዋስትና በዓለም አቀፍ ደረጃ አንደኛው የልማት ዘርፍ ወይም ደግሞ የልማት የትኩረት አቅጣጫ ተብሎ የተቀመጠ ዘርፍ ነው። እንደሚታወቀው በሚሊኒየም ዲቨሎፕመንት ጎል ጊዜ ጎላንድ ውስጥ ድህነትንና ረሀብን መቀነስ ብሎም የማጥፋት የሚል በሁለት ሺህ አስራ አምስት እንደ አውሮፓያን አቆጣጠር ድህነትን ወይም ደግሞ ረሀብን ቢያንስ በግማሽ የመቀነስ ግብና ህልም ተይዞ ሲሰራበት የቆየ ነው በአለም አቀፍ ማህበረሰብ። በሁለት ሺ አስራ አምስት ደግሞ ዘላቂ ልማት መንለው ወይም ደግሞ ሳስተነብል ዲቨሎፕመንት ጎል ውስጥ በፖቨርቲ ሪዳክሽን ዜሮ ማድረግ ምግብ ዋስትና ወይም ደግሞ ረሀብን በአጠቃላይ ዜሮ ለማድረግ ዩኤን ሜምበር ሀገራት በሙሉ የራሳቸውን ኮሚትመንት ወስደው አለም አቀፋዊ ማህበረሰቡም ሀገራትም ድህነትን ታሪክ ለማድረግ ረሃብን ከሀገራቸው ወይም ደግሞ ከዓለም ለማጥፋት በተቀናጀ መልኩ የተለያዩ ስራዎች ሲሰሩ መቆየታቸው ይታወቃል። ከነዚህ ተቋማት ውስጥ ወርልድ ፉድ ፕሮግራም የምንለው አንዱ ሂዩማኒታሪያን ግሩፕ ነው። ይህ ግሩፕ ከምግብ ጋር በተያያዘ የተለያዩ ስራዎች በአባል ሀገራት ላይ ያከናውናል እና በዚህ ዓመትም አንተም እንደጠቀስከው ካሳሁን የኖቤል ሽልማት ተሸላሚ ሆኗል። ወርልድ ፉድ ፕሮግራም ይህ ሽልማት የተሰጠበት ዋነኛው ምክንያት በአብዛኛው ጊዜ የምግብ ዋስትና ችግር ያለባቸው ሀገሮች በብዛት ከጦርነት አየር ንብረት ለውጥና የሀገራት ያለመረጋጋት ሁኔታ ባሉባቸው ሁኔታዎች ውስጥ የሚከሰት በመሆኑ በእነዚህ ቦታዎችም ወርልድ ፉድ ፕሮግራም በዋነኝነት ሲሰራ የቆየ መሆኑ እና አሁን በተለይ ደግሞ እንደ ኮቪድ ናይንቲን ወረርሽኝ በነበረበት ሰዓት የተለያዩ ዳሰሳዊ ጥናት በማድረግ በተለያዩ ሀገራት ኮቪድ ናይንቲን ምግብ ዋስትና ላይ ሊያደርስ የሚችለውን የተለያዩ ጉዳቶች መግታት የሚያስችል ወይም ደግሞ ያስችላሉ የሚባሉ አማራጭ ኢንተርቬንሽኖችን ፈጥሮ በተለያዩ ሀገራት ሲንቀሳቀስ የነበረ መሆኑን ታሳቢነት በማድረግ እና በአጠቃላይ በዓለም ደረጃ ረሃብን ወይም ደግሞ የምግብ ዋስትና ችግርን ለመፍታት ባደረገው አስተዋጽኦ ታሳቢ በሚያደርግ መልኩ ነው ይሄ ሽልማት ወይም ደግሞ ሪኮግኒሽን የተሰጠው። እናም ይህም በተለይ አሁን ካለንበት የኮቪድ አስራ ዘጠኝ ሁኔታ ጋር በተያያዘ በኖቤል ሽልማት ሰጪ ድርጅቱም እንደተነገረው የወልድ ፉድ ፕሮግራም የኮቪድ ናይንቲን ቫክሲኔሽን ወይም ደግሞ ክትባት እስከሚገኝ ድረስ ምግብ ራሱ ክትባት ነው በሚል ሲሰራ የቆየ መሆኑን በመግለጽም በተለያየ መልኩ አሞካሸታ። እንግዲህ እንደምታውቀው ምግብ ዋስትና በዓለም ላይ በጣም ትልቅ ዘርፈ ብዙ ተጽዕኖ ያለው የልማት ዘርፍ ነው። ከኮቪድ አስራ ዘጠኝ ጋር ተያይዞ በተለያዩ ሀገራት ለዚህ ለምግብ ዋስትና ወይም ደግሞ ለረሃብ ተጋላጭነታቸው በሰፊ ሁኔታ የጨመረበት ሁኔታ ነው የነበረ። እንግዲህ በተለያዩ ምግብ ጋር በተያያዙ በሚሰሩ ድርጅቶች በሚወጡ ስታትሲክሶች መሰረት በአብዛኛው የሚታየው በዚህ በአፍሪካ እና በኤሽያ አካባቢ የዚህ የድህነት ወይም ደግሞ የረሀብ የምንለው ተጋራጭነት በሰፊው የሚታይ ይሆናል። ይሁን እንጂ በአደጉ ሀገራትም የምግብ ዋስትና ችግር ራሱን ችሎ ትልቅ የልማት ወይም ደግሞ የፐብሊክ ፖሊሲ ኮንሰርን ሆኖ በተለያዩ ፖሊሲ ዶክመንቶች ላይ የሚታይ ይሆናል። በዚህ ጋር ተያይዞ የሚታየው ምግብ ዋስትናን እንደ ችግር በዓለምም በተለያዩ ሀገራት ደረጃም ስናየው ባደጉና ባላደጉ ሀገራት የስፋት እና የመጠን ልዩነት ነው እንጂ ምግብ ዋስትና በሁሉም ያደጉም ያላደጉም ሀገራት የራሱ የሆነ ገጽታ ኑሮት ያለና እየተከሰተ ያለ የሚገኝ ነገር መሆኑን ሁለተኛም ደግሞ በእያንዳንዱ ሀገር ውስጥ ያለው የፖፕሌሽን ስትራክቸር የተለያየ ኤጅ የተለያየ የጾታ የመሳሰሉት ቅንብር ያለው መሆኑና ምግብ ዋስትናና ራብ የምንላቸው ጉዳዮች ደግሞ ከነዚህ የተለያዩ ግሩፖች ጋር በቀጥታም ሆነ በቀጥታ ባልሆነ መልኩ የሚያያዝ በመሆኑ ለምግብ ዋስትና መፍትሄ ልንል የምናስባቸው ነገሮች በሙሉ ይህንን በእያንዳንዱ ሀገር ውስጥ ያለን ነባራዊ ሁኔታ እና የፖፕሌሽን ስትራክቸር ከግምት ውስጥ ያስገባ መሆኑን ማየት ይቻላል። እንደ መፍትሄ ስለዚህ እንደ መፍትሄ ስንል ዋናው ትልቁ ጉዳይ ሆኖ የምናገኘው አንደኛ ያንዳንዱን ሀገር ወይም ደግሞ የእያንዳንዱን ሪጂን የፖፕሌሽን ስትራክቸር መጀመሪያ የማወቅ ሁኔታ ያስፈልጋል። የፖፕሌሽን ስትራክቸሩን የማወቅ ብቻ ሳይሆን ደግሞ በአጠቃላይ ምግብ ዋስትና በዋናነት ቅድም እንደጠቀስ ነው በምግብ አካላዊ፣ ቁሳዊ መገኘት ወይም ደግሞ መከሰት ጋር የተያያዘ ስለሆነ ምግብን በቁሳዊ አቅርቦት መልኩ ለአንድ ሀገር ወይም ለአንድ ቤተሰብ ተደራሽ ለማድረግ ምንድን ናቸው መሰራት የሚያስፈልጉ ጉዳዮች ብለን ስናስብ የመጀመሪያው በዋናነት የሚመጣው ግብርና ዘርፍ ይሆናል። ስለዚህ ባደጉም ባላደጉ ሀገራት ውስጥም ግብርና ትልቅ የኢኮኖሚ ጀርባ ነው። ስለዚህ የግብርናው ሁኔታ የማየት ግብርናው ሁኔታ በምን አይነት መልኩ እየተከናወነ እንደሆነ እና ምን አይነት ተግዳሮቶች እና የተለያዩ እገቱን በተለያየ መልኩ ተጭነው የያዙ ነገሮችን የማየትና የመፍታት ጉዳይ ያስፈልጋል። ሁለተኛው በሳፕላይ ቸይኑም ወይም ደግሞ በምግብ ሰንሰለቱ ውስጥም ምግብ በምን አይነት መልኩ በማርኬት ውስጥ አልፎ ለእያንዳንዱ ሰው ይደርሳል የሚለውን በደንብ ኢንቨስቲጌት አድርጎ ወደዛ የመሄድም ያስፈልጋል ማለት ነው። ስለዚህ እንደ አጠቃላይ በጣም በሰፊው መልኩ ለማየት ወይም ደግሞ በሰፊው መልኩ መፍትሄ ናቸው ብሎ ለመጥቀስ በማክሮ ሌብልም ከፖሊሲ አንጻር ሊሰሩ የሚችሉ ነገሮች፣ ከፖሊሲ ቁርኝት ጋር ሴክተሮች ከሴክተሮች ጋር የሚኖራቸው ቁርኝት፣ ግብርና ከማኒፋክቸሪንግ ሴክተር ጋር ኢንጂነሪንግ ሴክተር ከጤና ጋር ጤና ከቴክኖሎጂና ኢኖቬሽን ሴክተር ጋር የየሚቆራኙበትን ሁኔታ የመፍጠር አንድምታው ለምግብ ዋስትና ቀጥታ የሆነ የሆነ አስተዋጽኦ ይኖረዋል። ስለዚህ በመፍትሄ ደረጃ በአጠቃላይ እንደ ሀገር ወይም ደግሞ እንደ ኔሽን ስናነሳ ሴክተራል ኢንቴግሬሽን ወይም ደግሞ በዘርፎች መካከል ያለ ቁርኝት ዋና አድርጎ ማንሳት ያስፈልጋል። ከሴክተር ቁርኝት ጋር ተያይዞ ደግሞ በምግብ ሰንሰለቱ ውስጥ ማርኬትን፣ ፕራይስን፣ የአቅርቦት ሁኔታን ወይም ደግሞ ከአቅርቦት ሁኔታ ጋር በተጓዳኝ የሰዎችን የመግዛት አቅም የማሳደግ የሰዎችን የመግዛት አቅም ማሳደግ ስንል ደግሞ በተያያዥነት የስራ እድል ፈጠራ፣ የክፍያ ስርዓቱ እንዲሁም ደግሞ የተለያዩ የሕብረተሰብ ክፍሎች አዛውንቱ፣ ወጣቱ፣ ሴቶች፣ አካል ጉዳተኞች በምን አይነት መልኩ የስራ እድል ተጠቃሚነት ሁኔታ መረጋገጥ አለባቸው ያስፈልጋል የሚለውን ማሰብ እና ከዚህ ጋር የተያያዙ መፍትሄዎችን መስጠት ይቻላል ብሎ እንደ ሀሳብ መጥቀስ ይቻላል። ይሁን እንጂ እንደ አጠቃላይ ፉድ ሴኪሪቲን ወይም ደግሞ ምግብ ዋስትናን እና ረሀብን ለመፍታት ከዚህ ያለፉ የቀጥታ ኢንተርቬንሽኖች የሚያስፈልጉ ይሆናል። እነዚህ ኢንተርቬንሽኖችም በዋናነት እኔ ብዙ ጊዜ የምላቸው ፖለቲካል ኢንተርቬንሽን ነው የሚያስፈልገው እንኳ ኢኮኖሚክ ወይም ደግሞ ሶሻል ወይም ደግሞ ቴክኖሎጂካል የሆኑ ኤሌመንቶች ቢኖሩትን ምግብ ዋስትና ወይም ደግሞ ረሀብ መፍትሄው ብዙ ጊዜ ፖለቲካል ነው። ስለዚህ የስቴት የምንለው የመንግስት ወይም ደግሞ የመንግስት ተቋማት የሚወስዱት ፖለቲካል ኮሚትመንት ዋናው ነው ብሎ ማየት ይቻላል። በዚህ አመት በሁለት ሺህ ሀያ በግሎባል ሃንገር ኢንዴክስ ላይ ወይም ሉላዊ የረሀብ ሰንጠረዥ ውስጥ ኢትዮጵያ ዘጠና ሁለተኛ ደረጃ ላይ ተመድባለች። በዚህ የረሀብን ጋር በተያያዘ ከባለፉት ከፍተኛ መሻሻሎች ታይተዋል። በተለይ አሁን ባለንበት ወቅት የኮሮና ቫይረስ ወረርሽኝ እንደዚሁ ልክ ሌላውን ዓለም እንዳጠቃው ኢትዮጵያ ውስጥም አለ። በተጨማሪ ያሁን የአንበጣ ወረርሽኝም እንደዚሁ ተስፋፍተዋል። የአንበጣ መንጋ ያም ሰብሎችን ሲያጠፋል ሰብሉ መጥፋት የምርት እጥረትን ያም ደግሞ ረሀብ መጋለጥን ያስከትላል። ና እንደዚህ ያሉ ተደራራቢ ችግሮች ሲኖሩ እንደ ኢትዮጵያ ላሉ ሀገራት አንድ አስቸኳይ በሆነ መንገድ የምግብ ዋስትና ለማግኘት ምን አይነት እርምጃዎችን ሊወስዱ ይገባል ወይም እገዛ ያሻቸዋል? በረጅም ጊዜ ሂደትስ እነዚህ ነገሮች ለወደፊት እንዳይከሰቱ በቂ የሆነ የምግብ ክምችት ወይም አቅርቦት እንዲኖር ለማድረግ ምን አይነት ፖሊሲዎች ቢቀየሱ ነው መልካም የሆነ ወይም አሁን ያሉትንስ ፖሊሲ አሰራሮች እንደምን ይመለከቱታል? በተለይ ኢትዮጵያ ምን አስመልክቶ እንግዲህ ኢትዮጵያ በዚህ በምግብ ዋስትና ወይም ደግሞ ረሃብ በምንለው ወይም ደግሞ ድህነት በምንለው በሶስቱ ሀሳቦች ዙሪያ ሁልጊዜ በብዛት ስሟ ሲጠቀስ የነበረ ያለፉት የተወሰኑ አመታት፣ ደግሞ በአጠቃላይ የአገሪቱ እድገት ፈጣን የሆነ እድገት ታስመዝግባለች የሚል የተለያዩ ትንታኔዎች የነበሩበት ብሎም ባለፉት ሁለት ሶስት አመታት እንዲሁም ይህንን አመት ጨምሮ ደግሞ የኢትዮጵያ ኢኮኖሚ የራሱ የሆነ የመቀዛቀዝ እና የራሱ የሆነ ችግሮች ያሉበት የመሆኑን የሚገልጹ የተለያዩ ጥናቶች አሉ። ምግብ ዋስትናና ድህነት አንድ የሆነ መፍትሄም የለውም። የሚያስከትሉትም ድህነትን ወይም ደግሞ ምግብ ዋስትናን የሚያስከትሉት ምክንያቶችም ዘርፈ ብዙ ናቸው። ከዚህ ጋር በተያያዘ ስለዚህ የሚወሰዱ መፍትሄዎችም በጣም ዘርፈ ብዙ የሆኑ ይሆናሉ ማለት ነው። አንተ እንደጠቀስከው የዚህ ከኮቪድ አስራ ዘጠኝ ጋር ተያይዞ ምግብ ዋስትና በኢትዮጵያ ውስጥ ራሱን የቻለ ትልቅ ኮንሰርን የሆነበት ሁኔታ ነው ያለው። እንዲሁም እንግዲህ ባለፉት ተወሰኑ ሳምንታት እንዳየ ነው የአንበጣ ወረርሽኙም በራሱ ለኢትዮጵያ ለምግብ ዋስትና የምታደርገው ሂደት ላይ የራሱ የሆነ ከፍተኛ ችግር ይዞ የመጣ ጉዳይ ነው ብሎ ማሰብ ይቻላል። ስለዚህ ሁለቱም የተፈጥሮ አደጋዎች ናቸው። የተፈጥሮ አደጋዎች ከስንት አንድ ጊዜ በብዙ ሁኔታዎች በተለያዩ ስፍራዎች ሊከሰቱ ይችላሉ። ስለዚህ መከሰቱ ብዙም አዲስ የሆነ ነገር አይደለም። በተለያዩ ቦታዎችም እነዚህ አይነት ነገሮች ይከሰታሉ። ትልቁ ቁልፍ ሁኔታ ላይ ያለ እንደ ሀገር እነዚህ አይነት ተፈጥሯዊ ክስተቶች በሚከሰቱበት ሰዓት ምን አይነት አቋም ላይ ነው እንደ ሀገር ያለን፣ ምግብ ዋስትና፣ ረኃብን ወይም ደግሞ ድህነትን ለመፍታት በሚያስችል ሁነኛ ቁመት ላይ ነው ያለን ወይ እንደ ሀገር የሚለውን ጥያቄ የመጀመሪያው መጠየቅ ያለብን ከዚህም መልስ የምንሰጠው መልስ ጋር የተያያዙ ሀሳቦች ናቸው። መጨረሻ ላይም እንደ መፍትሄ ሊቀመጡ የሚችሉት ማለት ነው። ስለዚህ ይህንን በምን አይነት ሁኔታ ላይ ነው ያለን የሚለውን ሀሳብ ለመስጠት ምግብ ዋስትና ስንል በዋናነት የግብርና ነው በዋናነት ግብርናን ለምግብ ዋስትና አንድ ግብዓት ነው ካልነው የእኛ ግብርና ሁኔታ በምን አይነት ሁኔታ ነው ያለው? ምን አይነት ዘመናዊ ሁኔታ ማሽኖችን ነው እየተጠቀምን ያለን? ቴክኖሎጂካሊ ግብርናው በምን አይነት መልኩ ዘምኗል የሚለውን ጥያቄ ስንጠይቅ፣ እንግዲህ ካሳሁን አንተም እንደምታውቀው እስካሁን ድረስ በማረሻ የሚያርስ አርሶ አደር ያለን ያን ያህል ዘመናዊ የሆነ የግብርና ስርዓትን ያለ የሚከተል ግብርና ሲስተም የሌለን ሀገር መሆኑ ዓለም የሚያውቅ ቀው የተለያዩ ጥናቶችም በተለያዩ ጊዜ የጠቀሱት ጉዳይ ነው። ስለዚህ በዚህ የግብርና ሂደት ውስጥ መገኘታችን አንደኛው ዋናው የተለያዩ ቀውሶች ሲያጋጥሙን ችግሩ በሰፊ ሁኔታ እንዲሰማን ወይም ደግሞ ማህበረሰባችን በሰፊ ሁኔታ በችግሩ ሰለባ እንዲሆን ከሚያደርጉ አንደኛው ዋና ምክንያት ይሆናል ማለት ነው። በተጨማሪም ምግብ ዋስትናም ረሃብም ድህነትም የግብርና ሴክተር ወይም ደግሞ የግብርና ተቋም ውጤት ብቻ አይደለም። የሌሎች አጋር ኢኮኖሚክ ሴክተሮች የራሳቸው የሆነ ከምግብ ዋስትናም ከረሀብም ከድህነትም ጋር የራሳቸው የሆነ ሚና አላቸው። ያንን ስንል ማኒፋክቸሪንግ ሴክተሩ በምን አይነት ሁኔታ ነው ዘምኖ ያለው? ማኒፋክቸሪንግ ሴክተሩ በምን አይነት ሁኔታ ነው ከግብርናው ጋር ተሳስሮ የግብርናን ግብዓታችንን የሚጠቀሙ ማኒፋክቸሪንግ ሴክተሮች ተቋቁመው ማኒፋክቸሪንግ ሴክተሩ የሚያመርታቸው ሀብቶች ደግሞ በማህበረሰብ ውስጥ ወርደው ለመጠቀም ዝግጁ በሆኑ ሁኔታ ውስጥ ያሉ ማኒፋክቸሪንግ ሴክተሩ በምን አይነት ሁኔታ ዘምኖ ለብዛኛው ማህበረሰብ የስራ ዕድል ፈጥሮ ያ የስራ ዕድል ደግሞ በምን አይነት መልኩ ክፍያ ሰጦ ክፍያው ሰዎች በተሻለ መልኩ እንዲኖሩ ሕይወታቸውን እንዲመሩ የፈለጉትን ምግብ ያለምንም ችግር በሁሉም ሰዓት ለጤናማ ሁኔታ በሚያደርስ መልኩ እንዲያገኙ የሚያስችል ኢምፕሎይመንት ኦፖርቹኒቲ የፈጠረ ማኒፋክቸሪንግ ሴክተሩ ብለን መጠየቅ አለብን። በተያያዥም ደግሞ ከዚህ ከሰርቪስ ሴክተር ጋር ተያይዞ ሆስፒታሊቲ እና ቱሪዝም ሴክተር የምንለው ለምሳሌ በሰፊው የስራ ዕድል የሚፈጥር እንደ ኢትዮጵያ ባሉ ሀገሮችም ብዙ ሀብት ያላቸው ሆኖ እስካሁን ያልተጠቀሙበት ግን ቢጠቀሙበት ልዩ ነገር ሊያመጣ የሚችል ነው። ስለዚህ እነዚህ አይነት ሴክተሮች በሙሉ በምን አይነት መልኩ ነው ከግብርናው ከማኒፋክቸሪንግ ሴክተሩ ጋር ተቆራኝተው ያሉት? እነዚህ ቁርኝት ነው በመጨረሻ ደረጃ ላይ እንደ ሀገር ምግብ ዋስትና ችለናል የምንለው የምናመጣ ማለት ነው። ስለዚህ የነዚህ ቁርኝት በዋናነት ከአካላዊ አቅርቦት ጋር ስናየው እንደ ሀገር ምን ያህል የቁሳዊ የምግብ አቅርቦት አለን ብለን ጥያቄ እንድንጠይቅ ያደርገናል ማለት ነው። ስለዚህ እንደ ሀገር ቁሳዊ አቅርቦት ስንል ደግሞ ከኛው ከራሳቸውን ግብርና ሴክተር ያመረትናቸው የግብርና ምርቶች ለእኛው ማህበረሰብ በሚያገለግል ሁኔታ ብዛታቸው ምን ያህል ነው በእኛው ግብርና ማምረት ያልቻልናቸው ነገሮች እና ከውጭ የምናመጣቸው የምግብ ግብዓቶችና የምግብ ምርቶች ደግሞ ለማምጣት የሚያስችል ምን አይነት ኢኮኖሚያዊ ሁኔታ ውስጥ ነው ያለን ስምል ደግሞ የምግብን ኢምፖርት የማድረግ ጥያቄ ይመጣል ማለት ነው። ምግብን ኢምፖርት የማድረግ አቅም ከሌለን ደግሞ ምግብን በእርዳታ መልኩ ከሌሎች ሀገሮች እንዴት ልናገኘው እንችላለን የሚል ጥያቄ ይመጣል ማለት ነው። ከቁሳዊ አቅርቦት ጋር በተያያዘ ስለዚህ በሶስቱ ዘርፍ ላይ የምንሰራቸው ስራዎች ናቸው በድምር ውጤታቸው አንድን ሀገር በቁሳዊ አቅርቦት ውስጥ ምግብ ዋስትና ላይ ስራ እየሰራ ነው እንድንም ያስችለን ማለት ነው። ኮቪድንም ስናመጣ ከነዚህ ከሶስቱም ጋር ቀጥታዊም ወይም ቀጥታዊ ያልሆነ ግንኙነት ያለው ሆኖ ኮቪድ ምግብ ዋስትና ላይ ተጽዕኖ አለው። በተጨባጭም ደግሞ ከቁሳዊ አቅርቦት ጋር ስንወስደው እነዚህ በሶስቱ ዘርፎች ላይ እያሳደረው ተጽዕኖ ብለን መውሰድ እንችላለን። የአንበጣን ደግሞ ስንወስድ ደግሞ በቀጥታ የመጀመሪያው ሁኔታ የምናየው የግብርና ውጤታማነት ላይ የሚያደርሰውን ተጽዕኖ ነው። አሁን በሀገሪቱ ላይ የምናየው አርሶ አደሩ ሰብሉን አጭዶ ወደ ቤቱ ማድረስ በሚችልበት ሂደት ላይ መድረስ አለመቻሉን ወይም ደግሞ መድረስ እንዳይችል ያደረገ ችግር ነው ማለት ይቻላል። ስለዚህ ይሄ ተመልሶ ሰው ማምረት አልቻለም። ያ ማለት ሰው አምርቶ ከእጅ ወዳፍ እንኳ ለመድረስ አልቻለም ማለት ነው። ከእጅ ወዳፍ ማድረስ ብቻ ሳይሆን ከሚተርፋት ምግብም ሽጦ ልብስ መግዛት ከሚተርፋው ልብስም ሽጦ ከሚተርፋው ሰብልም ሽጦ ለልጆችን ትምህርት ቤት መላክ የመሳሰሉት የሚሎች የሚሉት ሁኔታዎች የማይታሰቡ ናቸው። አንድ አርሶ አደር ሰብሉን በአንበጣ ወረርሽኝ ከወደመበት ማለት ነው። ስለዚህ ተጽዕኖ ከምግብ ዋስትና ያልፍና በአጠቃላይ ድህነት ብለናቸው ወይም ደግሞ ዘርፍ ብዙ የድህነት መገለጫ የምንላቸው ሁኔታዎች ጋር ሁሉ ህዶ በቀጥታ የሚገናኝ ነገር ይሆናል ማለት ነው። ስለዚህ የአንበጣ ወረርሽኝም የኮቪድ ናይንቲን ወረርሽኝም የምንላቸው ነገሮች ምግብ ዋስትናን፣ ረሃብን ወይም ድህነትን ስንል በቀጥታ የምግቡን ኤሌመንት ብቻ ወይም ደግሞ የድህነት ኤሌመንትን ብቻ ሳይሆን እነዚህ እንዲፋን የሚያደርጉ ኤሌመንቶች ጤና ኤጁኬሽን በጥሩ ሁኔታ የመኖርን የሊቪንግ ስታንዳርድን ውሃ አቅርቦትን የሀውሲንግን አጠቃላይ በሙሉ ይዞ በራሱ ብልቁ ጉዳት የሚያስከትል ነገር ነው። ስለዚህ መፍትሄውም እንደዚሁ እነዚህን በተለያየ መልኩ ምግብ ዋስትናና ከረሃብ ጋር ተያይዞ የሚደርሱ ብለን የምናነሳቸውን የተለያዩ ትልቅም ትንሽም ተጠቃሽ ሁኔታዎችን በሙሉ ሊያካልል ወይም ደግሞ ባማቀለ መልኩ የሚሰጡ መፍትሄዎች ይሆናሉ ማለት ነው። የመጀመሪያው እኔ በእኔ በኩል ብዬ ማስበው ሁልጊዜም ኢትዮጵያ ምግብ ዋስትና ኮንሰርኗ ነው። ድህነት ኮንሰርኗ ነው። ስለዚህ በፖለቲካ ለሰላም ስቴት ኦፍ ኢመርጀንሲ እንደሚባለው እንደ ሀገር ሁል ለረሃብ፣ ለወረርሽኝ ወይም ደግሞ ድህነትን ለመቀነስ ሁልጊዜም መንግስትና ግብረሰናይ ድርጅቶች ብሎም ፕራይቬት ሴክተሮች በአጠቃላይ በጥምረት ሁልጊዜም በስቴት ኦፍ ኢመርጀንሲ መቀመጥ አለባቸው። እነዚህ አይነት ነገሮች ሊያጋጥሙ ይችላሉ ብሎ ፈጣን የሆነ መልስ ለመስጠት በስቴት ኦፍ ኢመርጀንሲ ውስጥ መቀመጥ ያለበት ነገር አለ። ስቴት ኦፍ ኢመርጀንሲ መቀመጥ ስንል ደግሞ በተያያዥነት የሚመጣው በቂ የሆነ ሪሶርስ ሞቢላይዝ የማድረግ በቂ የሆነ ሪሶርስ እንደ ኮንቲንጀንሲ አዘጋጅቶ መቀመጥ ያስፈልጋል። እነዚህን ሪሶርሶች ሞቢላይዝ የማድረግ ፈንዱን እንዲሁ ዝም ብሎ እንደ በጀት የማየት ሳይሆን እንደ ሉዓላዊነት ፈንድ ወይም ደግሞ እንደ ሶቨርኒቲ ፈንድ ማየት ያስፈልጋል። ማየትም ብቻ ሳይሆን ደግሞ ለማህበረሰቡም ደግሞ ግልጽ እና ተአማኝነት ባለው መልኩ ኮሚኒኬት ማድረግ ያስፈልጋል። ከዚያም በተጨማሪ ደግሞ እነዚህን የምናዘጋጃቸውን የስቴት ኦፍ ኢመርጀንሲ ወይም ደግሞ የሶቨርኒቲ ፈንድ ወይም ደግሞ ሌሎች መሰል ተቋማትን ወይም ደግሞ ሲስተሞችን በምን አይነት መልኩ ነው ለማህበረሰቡ የምናደርስ ስንል የተጎጂነትና የተጋላጭነት ጥናት ሁልጊዜም አፕሬት እያደረጉ የመከታተል ስራ ያስፈልጋል። ለምሳሌ ከአንበጣ ጋር ተያይዞ ሁልጊዜም ልናደርጋቸው የሚገባ ነገሮች፣ በኤሺያ ላይ ለምሳሌ አንበጣ ተከስቷል፣ ወደ አፍሪካ ኢስት አፍሪካ ሊደርስ ይችላል ተብሎ በፋኦ ከዚህ ቀደም ጀምሮ ከረጅ ከተወሰኑ ወራት በፊት ጀምሮ ፕሬዲክሽን ሲሰጥ ነበረ። ስለዚህ እንደ ግብርናም እንደ ሌሎች ሴክተሮችም እንደዚህ አይነት ክራይሲስ ሊመጡ እንደሚችሉ በሚነገርበት ጊዜ ኤርሊ ዋርኒንግ ሲስተም እና ዝግጁነት መፍጠር ያስፈልጋል። ጉዳዮች ከተፈጠሩ በኋላ ደግሞ ጉዳዩ በተፈጠሩባቸው አካባቢዎች ላይ ፈጣን የሆነ የመከላከል ሁኔታ መፈጠር አለበት። ለምሳሌ አንበጣን ለመከላከል የሚሰማው ከሆነ የተለያዩ ኬሚካል ርጭቶች በአየር ለማድረግ ይሞከራል። በብዙ ቦታዎች ሰክሰስፉል ያልሆነበት ሁኔታ አለ። ይህ የሚያሳየው ምንድነው? ቴክኖሎጂካሊ እራሱ ሬዲ አይደለንም አንበጣ ከተከሰተ በኋላ አፋጣኝ የሆነ ግብረ መልስ ለመስጠት ማለት ነው። ስለዚህ የተለያዩ ቴክኖሎጂካሊ የዘመኑ ድሮኖችን አውሮፕላኖችን በዝግጁነት ልክ ለተለያዩ ሀገራት ለሳት አደጋ የሚሰጠውን ዝግጁነት ያህል እንደ ኢትዮጵያ ባሉ ሀገሮች ደግሞ ለምግብ ዋስትናና ከዚህ ከረሃብ ጋር ተያይዞ ላሉ ጉዳዮች ተመሳሳይ የሆነ ሁኔታ ተሰጥቶት መፍትሄ በአስቸኳይ ሊሰጥበት ይገባል ነው። ከዛም ተደራሽነቱን ወይም ደግሞ ኢንተርቬንሽኑን ስናስብ ደግሞ ቅድም እንደጠቀስኩትኝ፣ አንደኛ ሁሉን አቃፊ መሆን አለበት። ሁለተኛ የሚወሰዱ መፍትሄዎች በጣም አዋጭ የሆኑ መፍትሄዎችና በቀጥታ ተጋላጭነት እና ተጎጅነት ያላቸውን ማህበረሰብ ክፍሎችን በልዩ ሁኔታ በሚያደርስ መልኩ ዲዛይን መደረግ አለባቸው። የየአካባቢውን የግብርናና የኢኮኖሚክ ሲስተም ከግምት ውስጥ ያስገባ የዝግጅትም የኢንተርቬንሽንም ሁኔታዎች መኖር አለባቸው። በቀጥታ ከምግብ ጋር በተያያዘ ደግሞ የፉድ ባንክም ያስፈልጋል። ሁለተኛ ፉድ ባንክ ኑሮንም ወይም ደግሞ ቁሳዊ አቅርቦት እንደ ሀገር በብዛት ኑሮንም ትልቅ ሁል ጊዜ በተለያዩ እንደ ጥሩ ኤግዛምፕል ሁል ጊዜ የሚነሳው የአስራ ዘጠኝ ሰባ ሰባቱ ድርቅ ዋነኛው ችግር በሀገሪቱ ደረጃ የነበረው የቁሳዊ የምግብ አቅርቦት ሳይሆን ምግብ በየተለያዩ አካባቢዎች ወይም ደግሞ የምግብ ወይም የረሀብ ችግር በነበሩባቸው አካባቢዎች ለማድረስ የነበረው ካፓሲቲ ሊሚቴሽን ነው። ስለዚህ በፉድ ባንክ ዲቨሎፕመንትም ኢንፍራስትራክቸርም ዲቨሎፕመንትም በጎንዮሽ አብረው በተቀናጀ መልኩ መሰራት አለባቸው ነው። ከዛ እንዳጠቃላይ ደግሞ በዘላቂነት ከድህነትም ከምግብ ዋስትናም አንጻር ሊሰሩ የሚችሉ ነገሮች ስናስብ ደግሞ እንደ ኢኮኖሚ ዘርፍ የኢትዮጵያ ያላት ትልቁ አዋጭ የሆነ የኢኮኖሚ ሴክተር የትኛው ነው ብሎ ምዘና ማድረግ በተለያዩ የፖለቲካ ፓርቲዎችም በተለያዩ ሴክተሮችም ሰፊ የሆነ ውይይት ተደርጎ ኢትዮጵያን በተሻለ መልኩ ሊያሳድጉ የሚችሉ ዘርፎችን መለየትና አሳታፊ በመሆን መልኩ ወደ ልማት መግባት የሚያስፈልግበት ሁኔታ ነው ያለ። ሁለተኛ እነዚህ ካአሁን ስናነሳቸው የነበሩ ሀሳቦች ያለ ኢንተርናሽናል ኮሚኒቲ ድጋፍ የትም የማይደርሱ ነገሮች ስለሆኑ ከኢንተርናሽናል ኮሚኒቲው ጋር በኢኮኖሚክም፣ ፖለቲካል ዲፕሎማሲም በተለያየ መልኩ ትልቅ ቅንጅትና ቁርኝት መፍጠር ወሳኝ የሆኑ መፍትሄ አካላት ውስጥ አንዱ ሆኖ ማየት ይቻላል ማለት ነው። ስለዚህ መፍትሄዎቹ በጣም ዘርፈ ብዙ ናቸው። መፍትሄዎችን ግን ባላቸው ተጨባጭ ሬሌቫንስ ተጨባጭ ሬሌቫንስ ስንል ደግሞ እንደየ አካባቢው ለምሳሌ ለአፋር ክልል የምንሰጠው የግብርና ድጋፍ ከአማራና ከትግራይ ክልል ከምንሰጠው የግብርና ድጋፍ የተለየ መሆን አለበት። እንግዲህ ከሳሁን በሚያሳዝን መልኩ ሁል ጊዜ የምታየው ነገር ሁሉም የግብርና ልማት ባለሙያዎች ከተመሳሳይ የግብርና ኮሌጅ ተመርቀው በተለያዩ የሀገሪቱ ክፍሎች አንዲት የተማሯትን እውቀት ብቻ በብሮድ በሆነ መልኩ የሚያጋሩ ናቸው እንጂ እንደየ ክልሎች ተጨባጭ ሁኔታ ለአርብቶ አደሩ ምን አይነት የግብርና ልማት ሰራተኛ ያስፈልጋል። ለእንደዚህ እንደ አማራ ክልልና ኦሮሚያ ክልል ያሉት ሰብልን በማብቀል በሚተዳደሩ አካባቢዎች ደግሞ የሚሰጠው ድጋፍ የተለየ ነው። ስለዚህ እንደየ ተጨባጭ ነባራዊ ሁኔታ ስልጠናውንም ፕሮፌሽናል ሳፖርቱንም ማዘመንና ማቀራጀትም አስፈላጊ ይሆናል ማለት ነው። በዓለም አቀፍ ደረጃ በቀን አንድ ዶላር ከዘጠና ሳንቲም በታች ያለ በድህነት ወለል በታች እንዳለው ይቆጠራል። አውስትራሊያ ውስጥ በሳምንት አራት መቶ ሀምሳ ሰባት ዶላርስ የሚያገኝ ጎልማሳ ላጤ በድህነት ዘርፍ ውስጥ ነው የሚገባው። ወይም ሁለት ልጆች ያላቸው በሰባት መቶ ሰላሳ አንድ በሳምንት የሚያገኝ ላጤ እንደዚሁ በድሀ ተብሎ ነው የሚቆጠረው። በአፍሪካ ውስጥ እንደ ኢትዮጵያ ባሉ ሀገሮች ታሪኩ የተለያየ ነው። ይህንን የሚያክል ገንዘብ በሳምንት የሚያገኝ ሰው ምናልባት መካከለኛ ገቢ ያለው ተብሎ ሊቆጠር ይችላል። ይሄ ይህንን የረሃብን ጉዳይ ሳስመልክቶ የምግብ ዋስትና ለመኖር ረሃብን ያመጣል። ረሃብም ደግሞ እንደዚሁ ከድህነት ጋር እያያዛልና በተለይ ድህነትን አስመልክቶ ያንን ለመክላት ወይም ለመቅረፍ ሰዎችን በተለይ ከድህነት ወለል በታች ለማውጣት ትልቁ ነገር የኢኮኖሚ እድገት ነው። ቻይና አሳይታለች፣ በ200 ሚሊዮን በላይ በሚሊዮን የሚቆጠሩ ሰዎችን ከድህነት ወለል በታች በማውጣት ምን መደረግ አለበት? እንደ ኢትዮጵያ ባለ ሀገር ለዛስ መፍትሄው ምንድነው? ይላሉ። ድህነት እንግዲህ አንተም እንደገለጽከው በጣም ዘርፈ ብዙ የሆኑ መለኪያዎች ያሉት፣ ሁል ጊዜ ድህነትን እንደው በየቀን በምናደርጋቸው ውይይቶችና ወሬዎች መካከል ቢያንስ አንድ ጊዜ የሚከሰት እንደ በራሱ በቃል ደረጃ ባይከሰት ባንናገረውም፣ በተለያየ መልኩ ድህነትን ስንወያየው የምንውል ሀሳብ ነው እና ምግብ ዋስትና ምናልባት በድህነት ወይም ደግሞ በድህነት ስንል ምግብ ዋስትና አንድ ድህነት አካል ሆኖ በራሱ ልናየው እንችላለን። እንደገና በልዩ ሁኔታም ደግሞ ራሱን ችሎ ትልቅ ሀሳብ ሆኖ ደግሞ መወያያ ሊሆን የሚችል ነው። እንግዲህ በዋናነት ድህነትን ዘርፈ ብዙ ነው ካልን ድህነትን ማስወገድም ደግሞ ዘርፈ ብዙ የሆኑ መፍትሔዎችን ይዞ የሚመጣ መሆኑን በቅድሚያ ማየቱ ተገቢ ይሆናል ብዬ አስባለሁ እንግዲህ በእይታ ነት መፍትሄው ኢኮኖሚያዊ ብቻ አይደለም። ድህነት መፍትሄው ኢኮኖሚያዊም ማህበራዊም፣ ወይም ደግሞ ኤንቫይሮንሜንታልም የሆኑ መፍትሄዎች አሉት ብዬ ነው የማስበው። ይህንን ብዬ የማስበው ለምንድን ነው? ድህነትን ለመፍታት ለምሳሌ በዋናነት ብዙ ጊዜ ኢትዮጵያ ውስጥ የሚጠቀሰው ነገር ጎጅ ልማዳዊ ድርጊቶችን እና ድህነትን በተለያየ መልኩ አቆራኝቶ ሀሳብ የመስጠት ዝንባሌ ይታያል። የዚህም የሚያሳየው ማህበራዊ የምንለው ሳይድ ድህነትን ከማስወገድ አንጻር የራሱ የሆነ ቁልፍ ሚና እንዳለው ማየት እንችላለን ማለት ነው። ስለዚህ ድህነት ዘርፈ ብዙ ከሆነ ድህነት በአውስትራሊያ እና ድህነት በኢትዮጵያ፣ አንተ እንዳነሳኸውም በምን አይነት መልኩ እንገልጸዋለን ስንል በተለያዩ ተቋማት እንደሚነሳው በቀን እያንዳንዱ ሰው ምን ያህል ዩኤስዲ ያገኛል ብለን የሰዎችን የገቢ መጠን በማየት የድህነት መጠንን በተለያየ መልኩ የመከፋፈል ኢኮኖሚያዊ ድህነት ትርጓሜ አለ። ከዛ ባለፈ ደግሞ እንግዲህ መልቲ ዳይሜንሽናል ፖቨርቲ ወይም ደግሞ ዘርፈ ብዙ ድህነት የምንለው ደግሞ ድህነትን የጤና ጉዳይ አድርጎ፣ ድህነትን የትምህርት ጉዳይ አድርጎ፣ ድህነትን የተሻለ ኑሮ የመኖር ሁኔታ በሚል በሶስት ዋና ሀሳቦች ውስጥ አሳልፎ ድህነትን በተለያዩ ሀገሮች በኢንዴክስ ደረጃ የመለካት ሁኔታ ኮመን የሆነ ተግባር ነው። እንግዲህ ሄልዝ ስንል ከጤና ጋር የተያያዙ የኒውትሬሽን ጉዳይ ህጻናትን ውልደት ጋር የተያያዘ ወይም ደግሞ ከፖፑሌሽን ጋርም በሰፊው ደግሞ አያይዘ ነው የምናየው። የፖቨሪቲ መገለጫዎች ሊሆን ይችላል። ኤጁኬሽን፣ የተማረ የሰው ሀይልን የስኩል አቴንዳንስን ከግምት ውስጥ በማስገባት ምን ያህል አመታትን በትምህርት ያሳልፋል አንድ ሰው የሚሉትን ውስጥ ከግምት ውስጥ በማስገባት ድህነትን እንደዚሁ መግለጽ ይቻላል። ከዛም ባለፈ ደግሞ ኢኮኖሚዋን ቅድም አንድ ዶላር ስንላት የነበረች በአውስትራሊያ ስመጣ ደግሞ ይህን ያህል ዶላር ያለው ከድህነት ወለል በታች ነው፣ ይህን ያህል ዶላር ያለው ከድህነት ወለል በላይ ነው የምንለው በዋናነት ሲተረጎም ሊቪንግ ስታንዳርድ የምንለውን ወይም ደግሞ የመኖር ሁኔታ በምን አይነት መልኩ ነው የምንኖረው የምንለውን ሀሳብ ይዞ ይመጣል ማለት ነው። ስለዚህ ገንዘቡን ቅድመ አንተ እንደጠቀስከው አንድ ነጥብ ሰላሳ ሶስት ወይም ሰላሳ አምስት የኢትዮጵያ ብር በቀን ያለው ሰው ከድህነት ወለል በላይ ነው ብንል እና በሰላሳ አምስት ብር ደግሞ በተጨባጭ ሁኔታ አሁን ኢትዮጵያ ውስጥ ባለው ነባራዊ ሁኔታ አንድ ሰው በቀን ምን ማድረግ ይችላል ብለን ስናስብ ደግሞ ይሄ በአለም ደረጃ የገቢ ሁኔታን እንደ ከቶፍ ፖይንት አድርጎ የማየት ብዙም ያን ያህል ፊዚብል የማይሆንበት ሁኔታ ታያለ ማለት ነው ስለዚህ በኢንዴክስ ደረጃ በዚህ በመልቲ ዳይሜንሽናል ፖቨሪቲ ሊቪንግ ስታንዳርድን በራሱ ለመለካት ለምሳሌ ምግብን ለማብሰል የፊውል አቅርቦት ሁኔታ ምን አይነት ነው? እንደ አጠቃላይ ደግሞ የምንኖርባቸው መንደሮች እና ቤቶች በምን አይነት መልኩ ሳኒቴሽናቸው የተጠበቀ ነው? የንጹህ ውሃ ተደራሽነት ምን ያህል ነው? የኤሌክትሪክ አቅርቦት ምን ያህል ነው? የመኖሪያ ቤት አቅርቦት በምን አይነት ሁኔታ ነው ያለ? ከዛም አልፎ ደግሞ ጥሪት የምትንላቸው ወይም ደግሞ መካነ ሀብት የምንላቸው ወይም ደግሞ በእንግሊዝኛው አሴት የምንላቸው በእያንዳንዱ ግለሰብ ውስጥ በምን አይነት መልኩ ነው ይዞታነት ያሉ የሚሉትን ሁሉ የሚያካትት ነው ፖቨሪቲ። ስለዚህ ያቺ ደው እንደ ከቶፍ ፖይንት የምናያት ገንዘብ ሳይሆን በዋናነት የምንኖረውን ኑሮ በጠቅላላ ስንገልጸው ምን አይነት የኑሮ ሁኔታ ላይ ነው ያለ ነው የሚለው ስለሆነ፣ እንግዲህ እኔ የከት ኦፍ ፖይንቱ እንደ ሳይንቲፊክ ሜትሪክ ብቀበለውም በዋናነት ግን እንደ ሶሻል ዲቨሎፕመንት ስተዲስ ፐርስፔክቲቭ እኔ ማየው በነዚህ አጠቃላይ ሊቪንግ ስታንዳርድ እንዲፋይን በሚያደርጉ ሁኔታዎች በምን አይነት ሁኔታ ነው ያለን በሚለው ነው። ስለዚህ እነዚህን ከግምት ስናስገባ እንግዲህ ያለንበትን የኤሌክትሪክስ አቅርቦት እና ተደራሽነት የምናውቀው ነው። የሀውሲንግ ሹ ምን ያህል ኢትዮጵያ ውስጥ አላርሚንግ እንደሆነ የሚታወቅ ነው። የሳኒቴሽን ጉዳይ እንግዲህ ሌላው ትልቅ አጀንዳ ነው። የንጹህ አቅርቦት እና ተደራሽነት የምናውቀው ነው። ስለዚህ በእነዚህ በሶስትም እንትኖች ስንወስደው ዞሮ ዞሮ ኢትዮጵያ ውስጥ ያለን ማህበረሰብ በትክክለኛው ዲፋይን ካደረግነው በአብዛኛው ዝቅ ያለ የኑሮ ደረጃ ላይ የሚደርስ የሚኖር ወይም ደግሞ ከድህነት ወለል በላይ የሆነ ነው ብሎ ማሰብ ይቻላል። ለዛም ነው በዚህ በዘርፈ ብዙ የድህነት መለኪያ በዓለም ላይ ኢትዮጵያ ከመቶ ሰማንያ ስድስት ሀገራት መቶ ሰባ አራተኛ ደረጃን ትይዛለች። ያም በስታስቲክስ ደረጃ ሲገለጥ ሰማንያ ሰባት ፐርሰንቱ የኢትዮጵያ ሕዝብ በዚህ በዘርፈ ብዙ የድህነት መለኪያ ፖር የምንለውን ግሩፕ ውስጥ ወይም ደግሞ ድሀ የምንለውን ግሩፕ ውስጥ የሚያልፍ ሆኖ እናገኘዋለን ማለት ነው። እንግዲህ የዚህ ምልከታ ደግሞ ተመልሰን የውሃ የኤሌክትሪሲቲ፣ የሀውሲንግ፣ የአንሳኒቴሽን የኩኪንግ ያልነው ደግሞ ተመልሶ ደግሞ በፉድ ሴኪሪቲ ወይም ደግሞ በምግብ ዋስትና በምንለው መልኩም ተገልብጦ እናገኘዋለን ማለት ነው። ስለዚህ እንደ አጠቃላይ ኢትዮጵያ ድህነት ትልቅ ችግር የሆነባት ሀገር ናት። መፍትሄውም ደግሞ ሰፊ ነው። በጤና ጋር የሚወሰዱ ስትራቴጂዎች እና ፖሊሲዎች፣ ከትምህርት ጋር ተያይዞ የሚወሰዱ ፖሊሲዎች፣ ስትራቴጂዎች፣ ኢንተርቬንሽኖች፣ የምግብ የንጹህ ውሀን ለማቅረብ የሚደረጉ የልማት ስራዎች ኤሌክትሪክ ሲቲን እና የ የጥሩ የምቹ የመኖሪያ ቤትን ለማቅረብ የሚደረጉ ነገሮች በሙሉ የምንወስዳቸው እርምጃዎች በሙሉ እነዚህን ድህነትን የምንለውን ለማስወገድ የየራሳቸው የየግል አስተዋጽኦ በቅንጅትም ደግሞ እንደ አጠቃላይ በኢኮኖሚም በማህበራዊም በኢንቫይሮንመንታል ዳይሜንሽንም የራሳቸው ግብአት ኑሯቸው ኢትዮጵያን ከድህነት ሊያስወጡ ይችላሉ ብሎ መውሰድ ይቻላል። እንግዲህ ከዚህ ጋር ተያይዘው የምንወስደው ኢትዮጵያ ውስጥ ያለው የ ድህነት ቅነሳ ስትራቴጂ በተለያየ ጊዜ ሪቫይዝ ሲደረግ የነበረ በዋናነት ግን እንደ ፍልስፍና የግብርና ልማት መር የሆነ ኢኮኖሚ የግብርና ልማት የማኒፋክቸሪንግ ዘርፉን ኢንጂን ይሆናል የሚል እይታ ይዞ ሲንቀሳቀስ የነበረ። ይሁን እንጂ አሁንም በኮቪድም በ አንበጣ ወረርሽኝ ውስጥም ተቀምጠን የምናወራው በግብርና ራስን ምግብ ያለመቻል ጉዳይ ነው። ስለዚህ አይደለም ለማኒፋክቸሪንግ ሴክተሩ ደርሶ ማኒፋክቸሪንግ ሴክተሩን የሚያነቃቃ ራሱ ለራሱ ለአርሶ አደሩ በቂ ያልሆነ የግብርና ውጤት ያለበት ሁኔታ ስላለ መፍትሄው ከዛ ጀምሮ እነዚህን ያነሳናቸውን ከጤናም፣ ከትምህርትም፣ ከውሃም ከሳኒቴሽንም ከኤሌክትሪክ ሲቲም ጋር ተያይዞ ያሉ ሊወሰዱ የሚችሉ የፖሊሲም የስትራቴጂም የአጭርና የረዥም ጊዜ ኢንተርቬንሽኖችም አስፈላጊ ናቸው። እነዚህ ኢንተርቬንሽኖችም ኢኮኖሚያዊ ብቻ መሆን ሳይሆን ያለባቸው ማህበራዊንም ኤንቫይሮመንትንም ከግምት ውስጥ ያስገቡ መሆን አለባቸው የሚል ሀሳብ ነው ያለኝ። ከሳውን ዶክተር ገበያው አንበሉ፣ በኒውዚላንድ ሊንከን ዩኒቨርሲቲ የቱሪዝምና ልማት መምህርና ተመራማሪ፣ ስለ ቃለ ምልልሱ እናመሰግናለን። አመሰግናለሁ ከሳውን እኔም ስለጋበዝከኝ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።